በምዕራብ አርሲዋ ዞን መዲና ሻሸመኔ ከተማ በዕለተ እሁድ የኦኤምኤን ዳይሬክተርና ፖለቲካ ተንታኙን ጀዋር ሙሐመድን ለመቀበል የከተማዋን ስቴዲየም ቲም ብለው ሞልተው እያሉ ያልጠበቁት ያላሰቡት ነገር በመሀል ግርግር መከሰቱን ነው የከተማዋ ነዋሪዎች የሚናገሩት። አብዛኛው ሰው ገብቷል። ወደ ከአራት ሰዓት አካባቢ መሰለኝ ግማሽ ገና እየገባ እያለ ፍተሻ ላይ እያለ ሆ ቦምብ ተያዘ ተባለ። ቦምብ ያው አንድ ወጣት ነገር ነው ልጅ ይር ነገር ላይ ነው የተያዘው። ከዛ በኋላ ወጣቶቹ ወደዚህ ሲመልሱት የተያዘ ፖሊስ እጅ ነበረ ይሄ ልጅ ያሳልፍ ሲጡን የምን ነገር ተነሳና ና ህዝብና ፖሊስ መካከል የሆነ ግብግብ ግብ ተነሳ። ከዛ ፖሊሶቹ ጪሱም ቦምቡን ለቀቁ። በዚህ ምክንያት ነው አሁን ስቴዲየም ውስጥ ያለው ሰው የኬዝ ቦምቡን ሰማ። በጣም ተረበሽና ለማውጣት ምናምን ሲጣጣዳ ሰው ወደቀ። ከዛ የተወሰነ ሰው ሞተ። በተፈጠረው ግርግርና መተፋፈግ ምክንያትም ከሰባ በላይ ቀላልና ከፍተኛ ጉዳት የደረሰባቸው ሲሆን የሟቾችን ቁጥር ነዋሪዎቹ ወደ አምስት ከፍ ያደርጉታል። የአሜሪካ ድምጽ ያነጋገራቸው የከተማ ፖሊስ ደግሞ የሟቾች ቁጥር ሁለት መሆናቸውን ነው የሚያረጋግጡት። ይወረወር ነበር የተባለ ቦምብ ጉዳይን በተመለከተ አንድም አይቻለው ያለኝ የአይን ማኝ አላገኘውም። ግለሰቡን በተመለከተ ግን እዛው በወጣቶች መገደሉንም ነው የከተማዋ ነዋሪዎች የሚያነሱት። ቦብዱን ኦልሬዲ ፖሊሶች ናቸው የያዙ። ግለሰብ እንደዚህ ሲቪል ግለሰብ ያየው ሰው ብዙም የለም። ፖሊሶች ጋር ደርሷል፣ ግን ፖሊስ ጣቢያ ደርሷል።